ኢትዮጵያ ሁሉን አቀፍ ውይይት እንዲካሄድ የአውሮፓ ህብረት ፍላጎት እንዳለው የህብረቱ የዓለም አቀፍ ትብብር ኮሚሽነር መግለጻቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለጋዜጠኞች በሰጡት መግለጫ ተናገሩ። የኢትዮጵያ መንግስትም ለጉዳዩ በቅርቡ ምላሽ እንደሚሰጥ ቃል አቀባዩ ጨምረው ተናግረዋል። የሱዳን የሰሞኑ ሁኔታ በህዳሴ ግድብ ድርድር ላይ ሳያጠላበት እንደማይቀርም ቃል አቀባዩ ጠቆም አድርገዋል። በጋዜጣዊ መግለጫው ላይ የተገኘው ዘጋቢያችን መለስካቸው አማሃ ነው፤ እንደሚከተለው አቀናብሮታል። የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ በሰጡት ጋዜጣዊ መግለጫ ምክትል ጠቅላይ ሚኒስትር ደመቀ መኮንን ከአውሮፓ ህብረት ዓለም አቀፍ ትብብር ኮሚሽነር ዩታ ኦርፒላይነን ጋር ባደረጉት ውይይት በኢትዮጵያ ውስጥ ከተካሄደው አገር አቀፍ ምርጫ በኋላ በተቋቋመ መንግስት የፖለቲካ ተፎካካሪ ፓርቲ አባላት መካተታቸው የለውጡ አንድ ማስረጃ እንደሆነ ጠቁመዋቸዋል ብለዋል። ከዚህ ባሻገርም የአውሮፓ ህብረት አሁን በሀገሪቱ የተፈጠረውን ችግር ለመፍታት የሚያደርገውን የቁሳቁስም ሆነ ሌላ ድጋፍ አመስግነው በአፋርና በአማራ ክልሎች ለደረሰው ሰብአዊ ችግርም ህብረቱ ድጋፍ እንዲያደርግ መጠየቃቸውን አስታውሰዋል። ኮሚሽነሯ በአጸፋው የሰጡትን መልስም አምባሳደር ዲና ሙፍቲ አንስተዋል። የአውሮፓ ህብረትና የኢትዮጵያ ስትራቴጂካዊ ትብብር በጣም ጥልቀት ያለው እንደሆነ አንስተው ይህን ለማስቀጠል በተለይ ልማት ፕሮግራሙን ለማስቀጠል ለውጥ ለመደገፍ በአውሮፓ ህብረት በኩል ፍላጎት እንዳላቸው ገልጿል። በተለይ በኢነርጂ በሰብአዊ ልማት በጤና በተለይ በኮቪድ-19 በመልካም አስተዳደርና በመሳሰሉ ዘርፎች በተለይ በግል ሴክተር ልማት ጭምር ኢትዮጵያን የመደገፍ ፍላጎት እንዳለ በአውሮፓ ህብረት በኩል ገልጿል ኮሚሽነሯ። በተረፈ ግን የአውሮፓ ህብረት አሁንም ያለው ፍላጎት ሁሉን አቀፍ ድርድር የኦል ኢንክሉሲቭ የሚሉ ድርድር እንዲካሄድ ነው። አንዱ ሌላው የሰብአዊ መብት በሚገባ ተደራሽ እንዲሆን ነው። ሶስተኛው የሰብአዊ መብት ጥሰት አሁን በተጀመረ ሁኔታ በገለልተኛና ነጻ አካል ማጣራቱን መቀጠል ያስፈልጋል። እነዚህ ናቸው እኛ ጉዳዮች ሌላ ጉዳይ የለንም ብለው ነው የጨረሱ። ሁሉን አቀፍ ውይይት ይደረግ በሚለው ጉዳይ ላይ ጋዜጠኞችም በመግለጫው ጥያቄ አንስተው ነበረ። ሁሉን አቀፍ ሲባል ብረት አንስተው ይታገላሉ የሚባሉትንም ይጨምራል ከምርጫ በኋላ ስልጣን የያዘው መንግስት ከነማን ጋር ነው የሚወያየው? ለዚህም ቃል አቀባዩ አጭር መልስ ሰጥተዋል። ኦል ኢንክሉሲቭ የሚለው ዲያሎግ ከነማን ጋር ነው ለሚለው፣ አሁን አዲሱ መንግስት ሮድማፑን እየሰራ ነው። ፌነቶ ካርታ ግልጽ አይደለም። በአጭር ጊዜ ውስጥ ምናልባት ሆፉ እዚህ የምናገርበት ይሆናል። በአጭር ጊዜ ውስጥ ግልጽ ይሆናል ብለን ተስፋ እያደረግን ነው። አዲሱ መንግስት እየሰራ ነው ያለው። ከነማን ጋር ነው? ከታጠቁት ጋር ነው? ካልታጠቁት ጋር ነው? ማንን ይጠቀልላል የሚለው ነገር የሚወጣ ነው የሚሆነው በዛሬው የውጭ ጉዳይ ሚኒስቴር ሳምንታዊ ጋዜጣ መግለጫ ላይ በታላቁ ህዳሴ ግድብ ዙሪያ ሲደረግ የቆየው ድርድርም ተነስተዋል። ርዕሱ በጋዜጠኞች ጥያቄ የተነሳበት አግባብ በሱዳን ባለው ወቅታዊ ሁኔታ ምክንያት ሱዳን በአፍሪካ ህብረት ከአባልነቷ መታገዷ ድርድሩ እንዴት ይሆናል በሚል የተነሳ ጥያቄ ነው። አምባሳደር ዲና ሞፍቲ ለዚህ ጥያቄም መልስ ሰጥተዋል። አደራዳሪው የአፍሪካ ህብረት ነው። የምንደራደረው ሶስቱ አገሮች ነን ድርድር ለማካሄድ እንግዲህ ሶስቱ መኖር አለባቸው ማለት ነው። ምክንያቱም ጉዳዩን የሚያነሳው ኃይል ነው የሚደራደረው። አፍሪካ ህብረት አግልሎታል። አፍሪካ ህብረት ካገለለው ከዚህ በኋላ እኛ ድርድር አንሄድም፣ የህዳሴ ግድብ አንጀምርም ምናምን የሚል አይደለም። እኛ ለመደራደር ዛሬም ዝግጁ ነ ነገር ግን አደራዳሪ ወገን ፕሮፖዛል ይዞ ይመጣል ብለን ተስፋ እናደርጋለን። እስካሁን የኮንጎ ፎረን ሚኒስትሩ እዚህ መጥተው፣ ካርቱም ሄደው፣ ካይሮ ሄደው ከሚመለከታቸው ወገኖች ጋር የድርድሩን መቼ እንጀምር፣ እንዴት እንጀምር፣ አጀንዳው ምን ሆን በሚል ነገር ላይ ስነጋገሩ ነበር ቆዩት። ሆፕ ፉሊ አሁንም እነሱ ነው የምንጠብቀው። ኛ እንግዲህ አፍሪካ ህብረት የወሰደውን መጀር ደግሞ እናከብራለን። ምክንያቱም አፍሪካ ህብረት ድርጅታችን ነው። መስራችም አባልም ሆነን የካፕተሉም ሆነን እያገለገልን ስላለን ከእኛ ቀድሞ የአፍሪካ ህብረትን ውሳኔ የሚያከብር ሌላ አገር ሊኖር አይገባም። የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ደመቀ መኮንን መቀመጫቸው አዲስ አበባ የሆነ የአውሮፓ ህብረት አባል አገራት አምባሳደሮችንም በሀገሪቱ ወቅታዊ ጉዳይ ላይ ገለጻ እንዳደረጉላቸው ቃል አቀባዩ አስታውሰዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ